Voice of America. ባሳለፍነው ቅዳሜ ሞያሌ ውስጥ በተከሰተ የጸጥታ ችግር የአንድ ሰው ሕይወት ማለፉንና አምስት መቁሰላቸውን ነዋሪዎች ተናገሩ። በሞያሌ ሆስፒታል የጠቅላላ ሕክምና ባለሙያ ዶክተር ንጉሴ አዱኛ ለተጎጂዎች የሕክምና እርዳታ የተደረገላቸው መሆኑን ገልጠው የአንድ ሰው ሕይወት ማለፉንም አረጋግጠዋል። የሞያሌ ወረዳ አስተዳደር በበኩሉ ግድያውን የፈጸመው የመከላከያ አባል በቁጥጥር ስር መዋሉን ተናግረዋል። ገልሞ ዳዊት ከናይሮቢ ልኮልናል። ዘገባ በሞያሌ ከተማ ዜሮ ሁለት ቀበሌ በተለምዶ መናኸሪያ እየተባለ በሚጠራው አካባቢ የጸጥታ ችግር መፈጠሩ ለአሜሪካ ድምፅ የተናገሩት ነዋሪዎች ናቸው። ችግር የተፈጠረውም ከክልል አምስት መጡ የተባሉ ማንነታቸው ያልታወቀ ሰዎች የሞባይል መሸጫ መደብር ሊዘርፉ ሲሉ ከአካባቢው ነዋሪዎች ጋር ግብ ግብ ከተፈጠረ በኋላ ነው። ይህንኑ ተከትሎ ድንጋይ መወራወር ሲመጣ በቦታው የነበረው የኢትዮጵያ መከላከያ ኃይል ግጭቱን ለማስቆም ጥይት መተኮሱን ነዋሪዎች ተናግረዋል። በጊዜው አንድ ስምሪት ላይ ያልነበረ የሰራዊት አባል ወደ ህዝብ ተኩሶ የአንድ ወጣት ሕይወት እንዳለፈም ነዋሪዎች አክለው ተናግረዋል። ሸምሰዲን ማልም መሐመድ ጅራ በጥይት ከተመቱ ሰዎች አንዱ ነው። ሁኔታውን ያብራራል አሊሆን ነገሩ የጀመረው ማንነታቸው ያልታወቀ ሰዎች የሞባይል ስልክ መሸጫ አካባቢ መጥተው መዝረፍ ሲጀምሩ ነው። ልጆቻችን ይዘዋቸው ንብረቱን አስመለሱ። ከዚያ የመከላከያ ሰራዊት መጥቶ ሁኔታውን አረጋጋ። ሰዎችን ካገላገለ በኋላ ተኩስ ተጀመረ። በዚህን ጊዜ በሥራ ላይ ያልነበረ የመከላከያ አባል የሲቪል ልብስ ለብሶ መጥቶ ከባልደረቦቹ ጠመንጃ መቀማት ጀመረ። አንደኛው የመከላከያ ሰራዊት አልሰጥ ሲለው ከሌላኛው ተቀብሎ በረንዳ ላይ ቆሞ የነበረ ልጅ በጥይት መጥቶ ገደለ። ሁለተኛውን ጥይት ደግሞ ወደ እኔ ተኰሰ። ወደ እኔ የተኰሰው ጥይት አንደኛው በእጄ ይዤ የነበረውን ድንጋይ መጥቶ ተመለሰ። ሁለተኛው ደግሞ ለመሸሽ ስሮጥ ከኋላ ጀርባዬን መታኝ። ሸምሰድንና ሌሎች በጊዜው የተጎዱ ሰዎች ሞያሌ ሆስፒታል ገብተው ሕክምና እየተደረገላቸው ነው። በሞያሌ ሆስፒታል የጠቅላላ ሕክምና ባለሙያው ዶክተር ንጉሴ አዱኛ ያስረዳሉ። ወደ ሆስፒታላችን የመጡት ሰዎች ስድስት ይሆናሉ። ከእነርሱ መካከል አንደኛው ጭንቅላቱን በጥይት ተመትቶ ሕይወቱ ያለፈ ይገኝበታል። ሌላ አንድ ጎኑን በጥይት የተመታ ሰውም አለ። ሌሎች ደግሞ አነስተኛ ጉዳት የደረሰባቸው ይገኛሉ። ከሞተው ልጅ በቀር አሁን ሁሉም እያገገሙ ናቸው። ከስድስቱ ሁለቱ በጥይት ሌሎች ግን በድንጋይ ተመትተው የቆሰሉ ነው የሚመስለው። ጉዳት የደረሰባቸው ሰዎች ሁሉም ወጣት ወንዶች መሆናቸውንና ሕይወቱ ያለፈው ወጣት ጭንቅላቱን ተመትቶ ብዙ ደም ፈሶት መሞቱን ዶክተር ንጉሴ አክለው ተናግረዋል። ሕይወቱ ያለፈው ወጣት ሙሳ ማመድ የሚባል ሲሆን ትላንት ውድ ጠዋት መቀበሩን ነው ነዋሪያዎች የተናገሩት። ስለ ግድያው የሞያለ ወረዳ አስተዳደር ተጠይቋል። አስተዳዳሪው አቶ ባጋጃ ሞርጌ እንዲህ ብለዋል። መጀመሪያ ልጆች በሞተር ቢስክሌት ጉዳይ ላይ ተጣሉ። ከዚያ ከክልል አምስት የመጡ ልጆች በቦታው በነበሩ ሰዎች ላይ ድንጋይ እየወረወሩ ዘረፋ ጀመሩ። ዝርፊያውን ለማስቆም በቦታው የነበሩ የመከላከያ ኃይል አባላት ጥይት ወደ ሰማይ እየተኮሱ ነበር። በዚህን ጊዜ ነው አንድ ስምሪት ላይ ያልነበረ የመከላከያ አባል ሕግ እያስከበሩ ካሉ የመከላከያ አባላት በጉልበት ጠመንጃ ቀምቶ ሁለት ሰው አቁስሎ አንድ የገደለው። እኛም በአካባቢው ካሉ ባለሥልጣናት ጋር ተማክረን ግለሰቡ በቁጥጥር ስር እንዲውል አድርገናል። በጊዜው በስምሪት ላይ ያልነበረ በመሆኑም በሕዝብ ፍርድ ቤት እንዲዳኝ ወስነናል። አሁን ፖሊስ ጣቢያ በእኛ ቁጥጥር ስር ነው ያለው። በፖሊስ ቁጥጥር ያለው የመከላከያ አባል ስሙ ሶሬስ አቶሌራ እንደሚባል እና በአሁኑ ጊዜም በቦረና ዞን ፖሊስ ጣቢያ እንደሚገኝ አቶ ባጋጃ ሞርጌ አክለው ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ